የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ አብራንኮች ብላለች። ሰላም እንደምናመሻችሁ በምሽቱ ዝግጅት በዞን 9 የጦማር ጸሐፊዎች ላይ በተመሰረተው ክስ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ ለመስጠት የጊዜ ቀጠሮ ሰጠ። ከእስር ከተፈቱ ከአምስት ወራት በላይ ያስቆጠሩት የዞን ዘጠኝ ጸሐፊዎች ዘላለም ክብረትና ጋዜጠኛ አስማማው ኃይለ ጊዮርጊስ ለመንቀሳቀስ አልቻልንም ይላሉ። ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ። ነገር ግን ፓስፖርት ከኤርፖርት ጠቀም ይቻለው አራት ወር አለፍ፣ አሁን ከሆነ ተወሰደ ፓስፖርት፣ መልስ የሚሰጥም አካል የለም። ትልቅ የሆነ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረናል፣ ወደ ክስ ሂደት እንደምናመራ። ባለፈው ሳምንት የጀመርነው ተከታታይ ዘገባ የኢትዮጵያውያንና ኤርትራውያንን ስደተኞች ኑሮና ፈተና እንቃኛለን። ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊ ና ማዕከላዊ አሜሪካን ሀገሮች አቋርጠው ወደ ሀገር የመመለስ ችግር የገጠማቸውን ወጣቶች አነጋግረናል። አብረዋቸው የታሰሩ ሌሎች አፍሪካውያንም አሉ። ቢያንስ ሀያ ናቸው። ጋና አስራ ስድስት ይሆናሉ አለ። ኤርትራ በጣም ብዙ ናቸው፣ አስራ አምስት ይሆናሉ። ከላይ የሰማነው ሰንበት ይባላል፣ የ ሰላሳ ሁለት አመት ወጣት ነው። ስሙ እንዲጠቀስ ያልፈለገ ኤርትራዊ ወጣትም ስለ ሁኔታቸው እንደዚህ ብሏል ሶስት ወር እንቆያለን ስንጨርስ ደግሞ ወየ እንለቀቃለን እና ተስፋ ረጉ እያደረግን ነው በአስራ አንድ አመቷ ከኤርትራ ወደ ኢትዮጵያ ከቤተሰቦቿ ጋር የተሰደደችና በህጋዊ የመኖሪያ ፈቃድ ወደ ዩናይትድ ስቴትስ የመጣች አንዲት ወጣትን ታሪክም ይዘናል የኤርትራ ወታደር ምናምን እንዳዩን እንዳያዩን ተደበቅነን እዛ ስንደርስ ደግሞ የኢትዮጵያ ወታደር ነው የሚባለው በጣም ጥሩ ነበር መጣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ደቡብ ሱዳን ውስጥ በተከሰተ ረሀብ በብዙ ሺዎች የሚቆጠሩ የሀገሪቷ ዜጎች ወደ ጎረቤት ሱዳን እየተሰደዱ ነው ይላል የተባበሩት መንግስታት ድርጅት የስደተኞች ኮሚሽን። ተቋሙ ከሀገሪቱ ከታህሳስ ሁለት ሺ አስራ ሶስት አመተ ምህረት ጀምሮ በተቀሰቀሰው የእርስ በርስ ግጭት ምክንያት ሁለት ነጥብ ሶስት ሚሊዮን የደቡብ ሱዳን ዜጎች ቤት ንብረታቸውን ትተው ለመሰደድ መገደዳቸውን ከነዚህ ሶስት አራተኛው ደግሞ ወደ ጎረቤት አገር እየሄዱ መሆናቸውን ይገልጻል። በተጨማሪም በአሁኑ ወቅት ሁለት ነጥብ ስምንት ሚሊዮን ሰሜን የደቡብ ሱዳን ዜጎች የምግብ ዋስትና እንደሌላቸው ይፋ መሆኑን ተቋሙ ገልጿል። የግብጽ አየር መንገድ አውሮፕላንን አስገድዶ ቆብሮስ እንዲያርፍ ያደረገው ጠላፊ በቁጥጥር ስር መዋሉንና ታግተው የቆዩት መንገደኞች ሁኔታ ማብቃቱን የደሴቲቱን ሀገር ባለስልጣናት ገልጸዋል። የቆጵሮስ መንግስት ቃል አቀባይ ኒኮስ ክሪስቲዲያሎስ በትዊተር ባወጡት መግለጫ ዛሬ ማክሰኞ ላርናክ አውሮፕላን ጣቢያ ተገድዶ ያረፈው አውሮፕላን መንገደኞችና የበረራ ሰራተኞች በመልካም ሁኔታ ላይ ናቸው ብለዋል። አውሮፕላኑ የተጠለፈው ሲኢኢፍ አል ሙስጠፋ በሚባል ሰው መሆኑንም የቆጵሮስና የግብጽ ባለስልጣናት የገለጹ ሲሆን ከግብጽ እስከ ካይሮ በመብረር ላይ የነበረውን አውሮፕላን ለመጥነፍ ያነሳሳው ምክንያት በግልጽ እንዳልታወቀ ተናግረዋል። የቆጵሮስ ፕሬዚዳንት ኒኮስ አናስታዲያስ ጠለፋው ከሽብርተኞች ጋር የተገናኘ አይደለም ብለዋል። በአንዳንድ የዜና ዘገባዎች መሰረት ጠላፊው ቆጵሮስ የምትኖረው የቀድሞ ባለቤቱን እንዲሰጠው ይጠይቅ ነበር ብለዋል። በሌላ ዘገባ ደግሞ ከአውሮፓ ህብረት ባለስልጣናት ጋር መደራደር እንደሚፈልግ ገልጿል። የፈንጂ ቀበቶ ታጥቅ ያለሁም ሲል ነበር ያሉም አሉ። የሆነ ሆኖ ባለስልጣናቱ ከጠላፊው ጋር እየተደራደሩ ቆይተው ሀምሳ አምስቱ መንገደኞች በደህና ከአውሮፕላኑ ወርደው እንዲካሄዱ ፈቅዷል። በመጨረሻም በየመን እየተካሄደ ካለውና አንድ ዓመት ከሞላው እጅግ የከፋ ውጊያ ጋር በቀጥታና በተዘዋዋሪ በተከሰቱ ችግሮች ምክንያት በበርካታ ሺህ የሚቆጠሩ ህጻናት እያለቁ መሆናቸውን አዲስ ዘገባ አመልክቷል በዚህም ወደ 900 ህጻናት ተገለዋል። አንድ ሺ ሶስት መቶ ደግሞ ቆስለዋል። በሀገሪቱ ውስጥ ያለው የህክምና መስጫ ተቋም በመፈራረሱ ምክንያትም እድሜያቸው ከአምስት አመት በታች የሆነ አስር ሺ ህጻናት በተላላፊ በሽታ ህይወታቸውን አጥተዋል ብሏል ሪፖርቱ። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር የፌዴራሉ ጠቅላይ ፍርድ ቤት ይግባይን ሰሚ ችሎ ተአቃቤ ህግና፣ በኢንተርኔት አምደኞች በነሶሊያና ሽመልስ መካከል ባለው ጉዳይ ላይ ለመወሰን ለሁለተኛ ጊዜ የተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ተለዋጭ ቀጠሮውን የሰጠው ውሳኔ ስላልደረሰለት እንደሆነ ገልጿል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ደርሶናል። በፌዴራል አቃቤ ሕግና በኢንተርኔት አምደኞቹ ሶሊያና ሸመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ዛሬ ውሳኔው እንዳልደረሰለት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ገለጸ። ፍርድ ቤቱ ለመዘጌቱ ምክንያት ነው ያለውም በመቅረጸ ድምጽ ያለው የሁለቱ ወገኖች ክርክር በጽሁፍ ተገልብጦ ለመቅረብ በመዘጌቱ ነው። ጥቅምት አምስት ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን የሽብር ወንጀል ፈጽማችኋል በሚል ክስ የቀረበባቸውን የኢንተርኔት አምደኞች እነ ሶሊያና ሽመልስን አራቱን ማለትም ሶሊያና ሽመልስ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ በነፃ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ደግሞ በተራ ወንጀል ብቻ እንዲጠየቅ ወስኖ በዋስ ሆኖ ጉዳዩን በውጭ እንዲከታተል መወሰኑ አይዘነጋም። ይሁንና የፌዴራል አቃቤ ሕግ በታች ፍርድ ቤት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። አቃቢ ሕግ በክርክሩ ለጠቅላይ ፍርድ ቤቱ ይፋ እንዳደረገው በተከሳሾቹ ላይ እንዳቀረበው ክስ የሚያስረዱለት በቂ የሰነድ ማስረጃዎች ለታች ፍርድ ቤት አቅርቦ ሳለ ፍርድ ቤቱ የቀረቡትን ሰነዶች በሚገባ ሳይመዝን ውሳኔውን ሰጥቷል። ስለሆነም ጠቅላይ ፍርድ ቤቱ እነዚህን ሰነዶች ተመልክቶ የታች ፍርድ ቤት የሰጠውን ውሳኔ ሽሮ ተገቢውን ውሳኔ ይሰጥልኝ ሲል አመልክቷል። መልስ ሰጪዎቹ በበኩላቸው ደግሞ የታች ፍርድ ቤት የቀረቡትን ማስረጃዎች በሚገባ መዝኖ ተገቢውን ውሳኔ የሰጠ በመሆኑ የታች ፍርድ ቤት ውሳኔ እንዲጸናልን እንጠይቃለን ሲሉ ተከራክረዋል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ይህ ይግባኝ የተጠየቀበትን ውሳኔ ከመስጠቱ ጥቂት ወራት በፊት አቃቢ ሕግ በዚሁ መዝገብ ተመሳሳይ ክስ መስርቶባቸው የነበሩት ማሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይሉ፣ ኤዶም ካሳይና ተስፋለም ወልደየስ የተባሉ የኢንተርኔት አምደኞችና ጋዜጠኞች በመንግስት ክሱ ተቋርጦላቸው በነፃ መሰናበታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በተያያዘም የዞን ዘጠኝ ጸሐፊያንና ጋዜጠኞች ከእስር ከተፈቱ አምስት ወራት ቢያስቆጥሩም አንዳንዶቹ ወደ ቀድሞ ስራቸው መመለስ እንዳልቻሉ ሌሎቹ ደግሞ በውጭ ሀገር ላገኙት የትምህርት እድል ከሀገር መውጣት እንዳልቻሉ ይገልጻሉ። ጽዮን ግርማ ጸሐፊ ዘላለም ክብረትንና ጋዜጠኛ አስማማው ኃይለ ጊዮርጊስን አነጋግራቸዋለች። አስማማው ሁኔታውን በማብራራት ይጀምራል። ከስር ከወጣም በኋላ ወደ ስራ ገበታችን መመለስ ያልቻልን በርካቶች ነን። እንደኔ ያሉት ደግሞ ጭራሽ ለስራ የሚያመለክቱበት ድርጅትም አልነበራቸውም። ያው እኔ የምሰራበት የነበረው አዲስ ጉዳይ መጽሔት ነበረ፣ በሮዛ ሳታሚ ስር ማለት ነው። ድርጅቱ ስለተዘጋ የማመለክትበት ቦታም አልነበረም። የሆነ ሆኖ እሱ እንዳለ በተለያዩ አጋጣሚዎች ከሀገር የምንወጣበት እድል ራሱ እንድንከለከል ተደርገን ያለ ነው። እስቲ የራስህን ንገረኝ። ምንድን ነው የገጠመህ አንተ? እኔ በግሌ እንግዲህ ያው ከዚህ በፊት ከነበረኝ የጋዜጠኝነት የስራ ልምድ ጋር በተያያዘ አንድ እድል አግኝቼ በጀርመን ሀገር የመንግስታዊ ትልቅ የሚዲያ ተቋም ነው፣ ዜድ ኤፍ ይባላል። ለዛ አጭር ትሬኒንግ አግኝቼ ወደዛ አቅንቼ ነበረ። ስሄድ ምንም የገጠመኝ ችግር አልነበረም። ስመለስ ግን ኢሚግሬሽን ሪፖርት እንዳደርግ ነው የተጠየቅኩት። እዛም ሄጄ የሚመለከተውን አካል አግኝቼ ሳናግር እንዴት ልትወጣ ቻልክ? የሚጣራ ነገር አለ። ስለዚህ ከዚህ ሰዓት አንስቶ እኛ ስንደውልልህ ካልሆነ እንዳትመጣ ተብዬ ነው የተመለስኩት። ጉዞ ዶኩመንቴንም እነሱ ወስደውታል ማለት ነው፣ እነሱ እጄ ነው ያለው። ዘላለምስ እስቲ አንተም የገጠመህ ነገር ምን እንደሆነ ንገረን፣ ከእስር በኋላ እና አሁን ያለህበትን ሁኔታ። እሺ እኔም አመሰግናለሁ። ያው ከሞላ ጎደል አስማው ካለ ጋር ይቀራረባል ከስር እንደወጣ እኔ አክ ገና እንደ እንደታሰርኩ ነው ከምሰራበት ዩኒቨርሲቲም ኮንትራክት የስራ ውሌ እንደተቋረጠ ያየሁት ያኔ እስር ቤት እያለሁ ነበር። ከዛም በኋላ በተደጋጋሚ ጠይቄ ነበረ፣ እስካሁን ብዙም መፍትሄ አላገኘሁም በዛ ጉዳይ እና ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ። ነገር ግን ያው እንደተባለው እኔም ፓስፖርቴን ከኤርፖርት ተቀምቻለሁ። ባመለከትም አራት ወር አለፈ። አሁን ከተወሰደ ፓስፖርቴ መልስ የሚሰጥም አካል የለም። አክቹዋሊ ለምን እንደተወሰደ ኤክስፕሌን የሚያደርግም አካል የለም። ከሀገር መውጣትም አትችልም ነው የሚሰጡት ምክንያት። በዚህ ሁኔታ ነው ያለው እንግዲህ። ስራም እየሰራችሁ እንዳልሆነ ከሀገር መውጣት እንዳልቻላችሁም ገልጻችሁልኛል። አሁን ታዲያ ምን እያረጋችሁ ነው? በግል አንዳንድ ስራዎች ለመስራት እየሞከርን ነው። እቅዴ ኔ ለምሳሌ እስር ቤት እያለ መማር ፈልግ ነበረ። ያው በዛ ምክንያት አልተሳካም። እንደውም ሰሞኑን የያንግ አፍሪካን ሊደርሽፕ የሚባል የፕሬዚደንት ኦባማ ፕሮግራም አለ። በየአመት አፍሪካን ወጣቶች ስድስት ሳምንት ሄደው የሚወስዱት ፌሎሽፕ ነው። እሱንም እንዳለፍኩ ተነግሮ ነበር። ነገር ግን ያው ባለው ሁኔታ ፓስፖርቱ የሚሰጠኝ ፓስፖርት በኔ ልጅ የለም። ያንም እድል የሚያልፍ ይመስላል። ሁ ሁለታችሁም ከሀገር መውጣትም እንዳልቻላችሁ ስራ መስራት እንዳልቻላችሁን የገለጻችሁትና ሌሎቹ እስከ እናንተ ጋር የተፈቱት አጋሮቻችሁ ያሉበት ሁኔታ ምን ይመስላል? ከአስማማው ልጀምር። ሁላችንም በአንድ አይነት ነገር ውስጥ ነው ያለነው ከሞላ ጎደል ማለት ነው። ገና ያው ክሳቸው በሂደት ላይ ያሉ ዛሬ ለቀጠሮ የቀረቡት ጓደኞቻችንን ሳይጨምር፣ ያው እነሱ ክሳቸውን እስኪጨርሱ ድረስ የተለየ ምንም ያደረጉት ሙከራ የለም፣ ከሀገር መውጣት ሆነ ሌሎች ነገሮች። ነገር ግን አስቀድሞ ክሳችን የተቋረጠው እና በህግ አግባብ ምንም አይነት የክስ ሂደት ውስጥ የሌለ ነው። ልጆች ግን ያው የህገ መንግስታዊ ወይም ዓለም አቀፋዊ የሰብአዊ መብት የሆነው ከቦታ ቦታ የመንቀሳቀስ መብታችን ተጥሶ ነው ያለ ነው። ዘላለም እዚህ ላይ አጠቃላይ ያለውን ሁኔታ በሚመለከት ሁላችሁንም በሚመለከት የምትጨምረው ነገር አለ? ያው እኛ እንግዲህ መጀመሪያ ጀምረው ስንታሰር ያለ ከህግ አግባቦች ነው የታሰርነው ብለን ነበር። በድንገት ተፈታ። በድንገት ስንፈታ የባከነው ጊዜያችን አንድ አመት በላይ ታስፈናል። ብዙ ሰው ተንገላቷል። በጃምኛም ተሰቃይተናል ለዛ እንኳ ያን እንኳ ለምን ሆነ ሰዓት ብለን አልጠየቅናቸውም። ነገር ግን ይባስ ብሎም ተፈተንም መንቀሳቀስ አትችሉም፣ እዚህም ሀገር መስራት አትችሉም፣ በቃ እኛ ስንፈቅድ ነው ሁሉም የሚሆነው የሚል መልስ የሚሰጡት እንደውም ኢሚግሬሽን ያሉ ሰዎች ሁላችንም ሊትራሊ በዛ አይነት ኢንቲቤሽን ውስጥ ያለ እንደውም አክቲቭ ክስ ያለባቸውም ጓደኞች አሉ። ና አራት ከዚህ ሁሉ ሁኔታ በኋላ ምን ለማድረግ አስባችኋል? እኔ በጊዜው ፓስፖርትም እንደተወሰደ ለኢትዮጵያ ሰብአዊ መብት ኮሚሽን አመልክቼ ነበረ። ለመንግስት ለመንግስቱ የሰብአዊ መብት አካል እነሱም በተለይ መንቀሳቀስ መብት ጋር ተያይዞ ይሄ በአዋጁ የተሰጠ ስልጣን አለ ኮሚሽኑ ለ ኮሚሽኑ ሊፈጣል ይገባል ብዬ ኮሚሽኑም ሂደው ጠይቀው ነበር። ነገር ግን ታቅማችን በላይ ነው ነው ያሉን፣ ለኮሚሽኑ ምላሽ መስጠት አልፈለጉም ኢሚግሬሽን ባለስልጣናት። ኮሚሽኑም አቅም የለኝም ብሏል። ከዛም በኋላ ለዓለም አቀፍ የሰብአዊ መብት ተቋማት ለማመልከት ያው በአገር ውስጥ ያሉትን አማራጮች መጨረስ አለብሽ፣ ኤግዞስሽን ኦፍ ሎካል ሬሜዲስ ይባላል። ያን ለመጨረስ አሁን ወደ ፍርድ ቤት ለመሄድ ክስ ጨርሰናል እንግዲህ ከዛ በኋላ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል እና የአፍሪካ ህብረትም ኮሚሽን አለ፣ የሰብአዊ መብት ኮሚሽን። እዛም ለማመልከት አቅደናል። አስማማውስ፣ በአንተ በኩል ምን ለማድረግ አስበሃል? አዎ ከሞላ ጎደል ከዘላለም ጋር ተመሳሳይ ነው። እኔ የሚያሰብኩት ነገር ከጠበቃችን ከአቶ አማሀ ጋር ተነጋግረት፣ ምንም አይነት የህግ መሰረት የለውም ፓስፖርታችንን ለመነጠቅ ምንም አይነት ህጋዊ የሆነ ማብራሪያ ማንም ሊሰጠን አልቻለም። ሲጀመርም መነሻውም ወይም መድረሻውም ላይ ይሄ ነው ይሄ ነው የሚባል የህግ ማብራሪያ የለውም። ስለዚህ ይሄ ትልቅ የሆነ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረናል፣ ወደ ክስ ሂደት እንደምናመራ ነው። እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ። እኛም እናመሰግናለን።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ አስተያየቶቻቸውን ስጡን። እየጠበቅን ነው። መልካም አሁን ሙዚቃን ጋብዛቸው። መስታወት መላ መላ ማሪቱ ማርዬ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ዝግጅታችን ሲቀጥል ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪና እንደዚሁም በጀልባ አቋርጠው የሚደርሱ ኢትዮጵያውያንን ታሪክ በመንገድ ከገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ ስናስደምጣችሁ ቆይተናል። ዛሬ በፍሎሪዳ ግዛት ከሚገኙበት እስር ቤት ማለትም በፍርድ ቤት ወደ ሀገራቸው እንዲመለሱ ከተወሰናባቸው በኋላ ያለውን እናስቃኛችሁ። ሰንበት እባላለሁ ከአዲስ ከተማ ነው የመጣሁት ሰላሳ ሁለት ዓመት እኛ አሁን ያለነው ኢትዮጵያ ነው ስድስት ነው ምን ያህል ጊዜ ይሆናችኋል እንግዲህ ስድስታችሁ ሁለቱ አሁን ሁለቱ ስምንት ወር ሆናችኋል አንድ ዘጠኝ ወር አለ ሁለቱ ስምንት ወር ኦልሬዲ ዲና ይጋግኝተዋል እነሱ የሚጠብቁት ምንድን ነው ዲፖርቴሽን ነው የሚጠብቁት አሁን ወደ ሀገራቸው ለመመለስ እናንተ ያለውን ሁኔታም የዩናይትድ ስቴትስን የኢሚግሬሽን ሕግም እንግዲህ እየተረዳችሁት ነው ያላችሁት። ባላችሁበት ሁኔታ ለምንድን ነው የዩናይትድ ስቴትስ መንግሥት እናንተን መቀበል አለበት ብላችሁ የምታስቡት? ጥሩ አንደኛ ነገር እኛ ከሀገራችን ስንወጣ እዚህ የአሜሪካን መንግስት ጥገኝነት ነው ጠ የጠየቅነው እኛ ከሀገራችን ብዙ ችግር አለብን። ወደ ሀገራችን መመለስ እንደማንችል በተቻለ መጠን የአሜሪካን የኢሚግሬሽን ሰራተኞችን አስረድተናል። ያንን ሁላ ሊቀበሉን አልቻሉም። እኛ ወደ ሀገራችን በምንም ታምር መመለስ አንፈልግም። ለምን አሏችሁ? አንቀበልም ሲሉ ምክንያት ሰጧችሁ? እነሱ ምክንያት ሚሉን ሀገራችሁ ሰላም ነው። ከዛ ያለፈ ደግሞ የዩናይትድ ስቴትስ መንግስት በተለይ ወደ ሀገሩ ህገወጥ በሆነ መልኩ የሚገቡ ሰዎች ካሉ ህግ አለው። በዛ ህግ መሰረትም የሚዳኝበት ነው አይደለም? አዎ ልክ ነ እሱ እንዳለ ሆኖ እኛ አሁን የአሜሪካን ሀገር የአሜሪካን መንግስት ህግን እያንዳንዱ እንዴት ነው በሚለው አናውቅም። ነገር ግን እኛ የምናውቀው ተገኝነት ጠይቅ ናቸው፣ ወደ ሀገራችን መመለስ አንችልም፣ ብንመለስ የሚደርስብን ችግር አስረድተናል። ሌላው ይቅርና አሁን ሌላው ከኛ በጣም ስንት አፍሪካ ሀገሮች ልንገረ ወደ ለኢትዮጵያ ብቻ ነው ይሄ ነገር ሌላ የትኛውም አፍሪካ ሀገር ዲፖርቴሽን የለም። ብዙ ናቸው ጋና፣ ጊኒ፣ ናይጄሪያ፣ ቶጎ፣ ኬንያ፣ ሶማሊያ፣ በጣም ሳውት አፍሪካ፣ በጣም ብዙ ነው ያለው፣ በጣም ብዙ አፍሪካ ሀገሮች ነው። ምን ያህል ይሆናሉ? እንደው ከአፍሪካ የመጡትን ቁጥር ታውቃላችሁ? ለምሳሌ እዚህ ያለው ጊኒያ ሀያ ናቸው። ጋና አስራ ስድስት ይሆናሉ። ኤርትራ ለኤርትራ ቢያንስ በጣም ብዙ ናቸው፣ አስራ አምስት ይሆናሉ። ከኤርትራ ኤርትራ በሶስት ወር መቀበል አይቀበሏቸውም። የሚገርም ነገር ዲናይድ ነው የሚሏቸው ሁሉንም ማለት ነው፣ ግን ከሶስት ወር በኋላ ይለቋቸዋል። ይሄ ነው አሁን ምነግርህ ማለት ነው። በምን መንገድ ነው የሚለቋቸው? እንዴት ነው የሚለቀቁት? ምናልባት የሚለቋቸው አሁን እዚህ ኃላፊዎቹ ዲኮስቲሽን ወስደ የሚናገሩት የእና- እነሱ የቆንስላት ሰፊቱን ምንም አይነት መልስ አይሰጣቸውም። ኤርትራን ማለት ነው። እነሱ የሚሉት እንደዛ ነው። ዲፖርቴሽን ኦፍ ሴሮ ትግል ይናገራሉ። አሁን ወደ እኛ ጋር ሲመጣ እናንተ ጋር መልስ ስለሚሰጡን በስልክ ያናግራሉ፣ ያገናኙሃል አሁን አህመድ አገናኝተውታል ከኤምባሲ ምን ብሎ ነው መልስ የሚመልሰው? የኢትዮጵያ ኤምባሲ መረጃ ይሰጣል። እያንዳንዱ ሬጅስትራ ድረት ማለት ነው። አዎ ኢትዮጵያዊ ኖች ናቸው እንደዚህ እንደዚህ እመልሳለን ይሉን አለ ሚ ይሄ የሚሉ ዲፖርቴሽን ኦፍ ሴሮስ ነው እንደዚህ እንደዚህ ይሆናል የሚነግሩ ለእኛ ማለት ነው አህመድን ወይንም ደሞ ዑመርን አህመድ ለምሳሌ መጥቶልሃል። ኦልሬዲ አንተ ከደወልን በኋላ ራሱ ከኤምባሲ ወረቀት መጥቶልሃል። ክራቦትነን ስለዚህ ትሄዳለህ፣ ተዘጋጅ አት ኤኒ ታይም ትሄዳለህ፣ ተዘጋጅ ብለውት ነበር። እቺ ነገር ነው አሁን መመለሻ ወረቀት ነው። የቆንስላት የቆንስላሰቤቶቹ የማይሰጡት ከኢትዮጵያ ውጭ ማለት ነው የኢትዮጵያ ለምን ደሆነ እኛ ያናቅም ሄሎ ጤና ይስጥልኝ ጤና ይስጥልኝ ሄሎት እንደምን አለ እንደምን አለህ አሌክስ ደህና ነኝ እግዚአብሔር ይመስገን እባክህ እንደው የኢትዮጵያ ኮሚኒቲም የለም እንደው ኢትዮጵያ የኢትዮጵያ ልጆችን የሚረዳ ኧረ እባካችሁ ድረሱልን የድረሱልን ጥሪ ነው የምናሰላ ግራ ገባን እኮ የምናደርገው ነገር እኔ አሁን እዚህ ከታሰርኩኝ ወደ ስምንት ወሬ ነው ዲናይ ተብያለሁ ምንም አይነት ልንቀበልህ አንችልም ብለውኛል። አሁን እኔንም ሊመልሱኝ ተዘጋጅተዋል። ግን እኔ የመጣሁትን ሀገር ከብራዚል አንስቼ ብራዚል አለ ፔሩ አለ ኮስታሪካ፣ ኒካራጓ፣ ሆንዱራስ፣ ሜክሲኮ፣ ብራዚል፣ ይሄ ሁሉ ሀገር አቋርጬ መስቼ ነገ ተመልሰህ ሂድ ብሉኝ የሚደርስብኝ የኢትዮጵያ ውስጥ ስገባ ምንድን ነው የሚደርስብኝ? እኔ ሲኒ ረሻለኝ ከመጣው ከኦሮሚያ ክልል ነው መጣ። ዘጠኛ ወሬ ነው እዚህ የቆየው ማለት ነው። ከወጣህ በኋላ ከኢትዮጵያ ወደ ኬንያ ሄድ። ከኬንያ ወዴት ነው ሄድከው? ከኬንያ አንድ አመት ምናምኒቶ ውጭ እዛ ሁኔታ ካልትኝ በኋላ ወደ ብራዚል ነው በደላላ ጥዬ፣ አራት ሺህ ዶላር ከፍዬ የሆነ ደላላ አለ፣ እሱን ወደ ብራዚል ወሰደኝ። የኬንያ ፓስፖርት አውጥተህ ነው ከኬንያ ፓስፖርት ከሄድ? አውጥቶ ወደ ብራዚል ነው ወሰደኝ። ከብራዚል ወዴት ሄድ? ከብራዚል ፔሩ፣ ከፔሩ ኢኳዶር፣ ኮሎምቢያ አስር ቀን ጫካ ውስጥ ከጣይ ና ደራ በጣም እንትን ያዝ የማስጠላ ሁኔታ ነው። ይዘን ያለ ማንም እዚ ያለን ዘመድ ሰው የለኝ፣ የሚደውሉ ሰው ማንም እዚ እንትን ያለ የሚረደኝ ሰው የለም። የኢትዮጵያ ኤምባሲ ደግሞ ትራቭል ዶክመንቱን አዘጋጅቶ ሌሎች ኔ ወንድሞች እዚ ያሉ ዲፖርት ማድረግ እንትን እያደረጉን ነው። ኤርትራውያኑና ሶማሊያውያኑ ሁኔታቸው ከኢትዮጵያውያኑ የተለየ እንደሆነ ይናገራሉ። እንዴት አንድ ስሙ እንዳይጠቀስ የጠየቀ ኤርትራዊ ያለው እናስደምጣችሁ። በሱዳን ነው የመጣ ነው። እና እዚህ ከደረስን በኋላ ያው እየጠበቅን ነው ኬዛችን ለመጨረስ እና ብዙ የምንቆይ ሶፍት ወር እንቆያለን። እሱ ስንጨረስ ደግሞ ወይ እንለቀቃለን እና ተስፋ እያደረግን ነው። እሱ ከባድ ነው ያለንበት፣ ግን ያው እየጠበቅን ነው ለመውጣት። አሁን ያላችሁበት ከሀገር እንዲወጡ በፍርድ ቤት ትእዛዝ የተላለፈባቸው ሰዎች ያሉበት የማቆያ ጣቢያ ውስጥ ነው ያላችሁት ለምንድን ነው እንቆያለን የሚል ተስፋ ያላችሁ? አለቀቁንማ መለቀቅ ያለብን ሰዓት ጠበቅ ናቸው ስላለቀቁን እየጠበቅን ነው። አሁን ምን ያክል እንደምንቆይ ግን አላወቅንም ገና። እንደሚለቋችሁ ግን እርግጠኛ ናችሁ? አው እሱ እንግዲህ የወጡት ልጆች ጋር ስላየን ምንለቀቅ ይመስለናል። አንዳንድ ከኢትዮጵያ የመጡ ወደ ሀገራችን እንደተመለሱ ገልጸውልናል። አው ተመልሰዋል ልጆቹ ብዙ ተመልሰዋል አሉ እና አሁን ደግሞ ያሉት ልጆች በፍርሃት ነው ያሉት። ኤርትራውያኑስ መሀል እንደዚህ አይነት ፍርሃት አለ? እስካሁን ስለሌለ አልሰራንም። በዚህ ሳምንት በተከታታይ ጉዳዩ የሚመለከታቸውን አካላት ለማነጋገር እየጣረ እንገኛለን ከዩናይትድ ስቴትስ የኢሚግሬሽን ቢሮ ከኢትዮጵያ ኤምባሲና ከሕግ ባለሙያዎች ጋር ወደ ኢትዮጵያ ኤምባሲ በተደጋጋሚ ደውለን እስካሁን መልሳቸውን አልሰጡንም። የዩናይትድ ስቴትስ የኢሚግሬሽን ቢሮ ደግሞ በጽሑፍ ጥያቄዎቻችንን አቅርበን መልሳቸውን በመጠባበቅ ላይ እንገኛለን። የሀያ ዓመቷ ኤርትራዊ አሜሪካዊት ዳናይት ጸጋይ አሁን በምትኖርበት በዩናይትድ ስቴትስ በቨርጂኒያ የኮሌጅ ተማሪ ናት። ዳናይት የአስራ አንድ ዓመት ልጅ ሳለች ከወላጅናቷና ከሁለት ታናናሽ እህቶቿ ጋር ከኤርትራ ወደ ኢትዮጵያ የስደተኞች ማረፊያ በእግርና በመኪና ተጉዛ በኢትዮጵያም የስደተኞች ማረፊያ ውስጥ ለሁለት ዓመት ኖራለች። ከራሷ የህይወት ተሞክሮ በመነሳት ለሌሎች እኩዮቿም ሆነ ለታናናሾቿ ይጠቅም ዘንድ በትምህርት ስኬትን ማምጣት እንዴት እንደሚቻል ልምዷን ታካፍለናለች። ከመስታወት ጋር አጠር ያለ ቆይታ አድርገዋል። አለም አቀፉ የስደተኞች ድርጅት ዩኤንኤችሲአር እንደዘገበው እንደ አውሮፓውያን አቆጣጠር ከ2000 አመተ ምህረት ጀምሮ ከኤርትራ ወደ ኢትዮጵያ የሚገቡት ኤርትራውያን ቁጥር እያደገ መጥቷል ብዙዎቹ ስደተኞች ወደ ሌሎች ሀገሮች ጥገኝነትን ለመጠየቅ ና ለማግኘት ነው አመጣጣቸው ለኤርትራ ቅርብ የሆነችው የኢትዮጵያ ድንበር ላይ በምትገኘው በሽሬ ሶስት የስደተኞች መጠለያ ይገኛል ሽምበላ ማይአኒ አዲሃሮሽ በተሰኙት በእነዚህ የመጠለያ ቦታዎች መሰረታዊ የሆነውን የምግብ የጊዜያዊ መ መጠለያ የውሃ እንዲሁም የሕክምና አገልግሎት ስደተኞቹ እንዲያገኙ ይደረጋል። በዚህ በዩናይትድ ስቴትስ በቨርጂኒያ ነዋሪ የሆነች አንድ ወጣት እንግዳ አድርግ ያለው ለዛሬ፣ ዳናይት ጸጋዬ ትባላለች። የትውልድ ሀገሯ በኤርትራ ሰናፌ ነው። የአስራ አንድ አመት ልጅ ሳለች አባቷን ፍለጋ ወደ ኢትዮጵያ ከእናቷና ከታናናሽ ሶስት እህቶቿ ጋር በእግርና በመኪና ተጉዘው ዛላንበሳ ኢትዮጵያ የስደተኞች መጠለያ ውስጥ ለሁለት አመታት ኖረዋል። ታሪኳን በአጭሩ እንዲህ አጫውታኛለች። አስራ አንድ እያለሁኝ አስራ አንድ አመት ልጅ የኢትዮጵያ ኩባኒ እዛ ሁለት አመት አደረግ አልነበርኩም፣ በረፊጂ ማለት ነው። ከዛ ደግሞ አስራ ሶስት ለአስራ አራት እድሜ እያለሁ እዛ ገብቼ ሄረሰንበርግ ቨርጂኒያ ማለት ነው። ምን ይመስል ነበር የመጠለያ ህይወት ዳናይት? ለእኔ ልጅ ስለነበርኩ በጣም ጥሩ ነበረ። አሺ ላይክ በጣም ብዙ ጋርበኞች ነበረኝና ለሱ በጣም ነው የሚወደው እኔ ማለት ነው። ልጅ ስለነበርኩ ምንም የሆነ አሸጋሪ ምናምን አልነበረኝም። እኔኛ ሶስት ሆቴክ እህቶች ነው የሚባለት እህቶች፣ እህቶቼ ከእናቴ ጋር ማለት ነው። አመተ ምህረት ቱ ታውዘንድ ናይን ከሰናፌ ነው የሚኖረው የረሸ እያለሁ በሰናፌ ነው የኢትዮጵያ ቦርዳ ድንበር እዛ ገብቼ በቃ እነሱ ነኝ ያ ተደበቀኝ ማለት ነው። በሌሊት የኤርትራ ወታደር ምናምን እንዳዩን እንዳያዩኝ እንዳይዟችሁና እንዳያዋችሁ ተደበቅንን። እዛ ሲደርስ ደግሞ የኢትዮጵያ ወታደር ነው የሚባለው፣ በጣም ጥሩ ነበር። መቸ፣ ለምን ከኤርትራ ወጣችሁ? ምንድን ነበረ ችግሩ? እኔ በደንብ አላውቅም፣ ግን እናቴ አባቴ ከኛ ጋር አልነበረም። አባቴ ስላልነበረ ደግሞ ከሱ ጋር ሪኮኔክት መሆን ማለት እንደሷ አለችና እናቴ አባቴ ኢትዮጵያ ያልነበረ እዛ ነበረና ከዛ ደግሞ ለአዲስ አበባ ምናምን ሄደ ለረፍ እኛ ረፊጂ ካምፕ ሲንገባ እሱ አልነበረም። እናቴ ግን እዛ የነበረ መስሏት ነው ከአባታችው ጋር ሲ ለሚሆን ለኢትዮጵያ መሄድ አለበኝ አለትና ከዛ ለኢትዮጵያ ሲንገባ አባቴ እዛ አልነበረም። ከአንድ አመት በኋላ ነው የሚተመለሰ ለረፊጂ ካምፕ ማለት ነው። እንደው በአጠቃላይ በዛ ስትኖሩ ምንድን ነበር የምትመገቡት ትምህርት ቤት እስትማሩ ነበር ፋፋ እዛ ለ ለአንድ ሰው አንድ ኩባያ ማለት ነው እዚ ይሄ ትምህርት ቤት ነው ግን ትምህርት ቤቱ በጣም ሩቅ ነበረ የአንድ ሰዓት ምናምን ወቅ በጣም ሩቅ ነበረ እዛ ሲሚገባ ደግሞ ፕሮሰስ ምናምን ሰልጥናል ለአሜሪካ ለመምጣት ማለት ነው ግን አባታችሁ ከእናንተ ጋር መሄድ አይችልም፣ ምክንያቱም እሱ ኢን በኋላ ያው በኋላ ስለመጣ አይቻልም አሉና እኔና ታናሽ እህቴ ከአባቴ ጋር ጠቅላላ አይሄድም። ውዳ ማዳ አልሄድም ለአሜሪካ ምናምን ቡልን በቃ አልቀሰን አልቀሳችሁ። አዎ ነጭ ባለው ሞ በቃ ፕሮምስ አደረገች ከስድስት ወር በኋላ አባታችሁ አሜሪካ መጣል ምናምን አለትን ነው። እኛ ደግሞ በቃ እሺ ብለን እዛ መጣ። ከዛ ነው ከሁለት አመት በኋላ አባቴ እዚህ ደረሰ ማለት ነው። ስለዚህ አሁን ከእናት ከአባትሽ ጋር ነው የምትኖሪው እና ከእህቶች ጋር ስ አምስት አምስት እህቶች፣ በፊት አራት ብቻ ነበር፣ ነው አሁን ስድስት ነው። ከኤርትራ ስትመጡ አራት ሆናችሁ ነው የመጣችሁት? አዎ አራት ሆናችሁ። እና እናትሽ በእግራችሁ ነው የመጣችሁት? አዎ እዛ በጣም እኔ ትልቅ ታናሽ፣ ዘጠኝ ዘጠኝ ወር ምናምን ለእሷ። አንቺ የዘጠኝ ወር ልጅ አቅፈሽ ነበረ? አዎ፣ መንገድ ላይ አዎ። እናቴ ደግሞ ለአራት ለሶስት አመቷ። የሶስት አመቷን ደግሞ እናትሽ አቀፈች? አዎ። አንቺ የቤቱ ታላቅ ነሽ? አዎ። እና በእግራችሁ ስንት ሰዓት ተጓዛችሁ ኢትዮጵያ ለመድረስ? በደም አንድ ሰዓት ምናምን ይሆናል። ሬፊጂ ምን ይገባሞ ቤተሰብ ምናምን ስለነበረኝ ምንም ሽግግር አልነበረኝም፣ ለኛ ማለት ነው። አሁን የኮሌጅ ተማሪ ናት ዳናይት ያለፈችበትን የሕይወት ተሞክሮ ለታናናሾቿ ትምህርት ይሆን ዘንድ ትመክራለች። በቤት ውስጥ ብቻ ሳይሆን በምትማርበት ኮሌጅም እንዴት ስኬትን ማምጣት እንደሚቻል ተሞክሮዋን ታካፍላለች። ብዙ ሳይኮሎጂ መጽሀፍት ምናምናን ቢ ያለው አይሬ ላረዘም ነገር ደግሞ ቀንድ አስፈላጊ ለልጅ ትምህርት እንዴት እንደሚወዱ ማድረግ ሞቲቬሽን ነው። የምሽቱ ዝግጅታችን በዚሁ ተጠናቋል። ከመስታወት ጋር ያደረጉትን ቆይታ በድረገጻችን መመልከት ትችላላችሁ። ሰላም ስናስተናግዳችሁ ያመሸነው ሄኖክ ስማእግዜርና እኔም መስታወት አድራጋውነን በነገ ጉዛችን እንገናኝ። መልካም ምሽት።